Voice of America! የእሬቻ በዓል የሕዝብ መሆኑን ያስታወቀው የኦሮሞ ፌዴራሊስት ኮንግረስ የማንም ጣልቃ ገብነት አያስፈልገውም ብሏል። በረቻ በዓል ስም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የገዢውን ፓርቲና የክልሉን መንግስትም ወንጅሏል። በተቃውሞ እንቅስቃሴ ወቅት በመቶዎች የሚቆጠሩ ሰዎች መገደላቸውን ከግምት በማስገባት ታዳሚዎች በዓሉን ከዳንኪራ ይልቅ በመዝሙርና በዝምታ እንዲያከብሩትም ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኩልናል። በባህሉ ላይ የሚደረግ የፖለቲካ ንግግር እንደማይኖር ከገለጹበት ይጀምራሉ። ህብረተሰቡ በአንድነት ለባህሉ ልማት በጋራ መስራት እንዳለበት እና መንግስትም የራሱን ድርሻ ለባህሉ ልማት መስራት ያለበትን ህዝቡም መስራት ያለበትን እንዲሰሩ አጠቃላይ የሆነ መልእክት ነው እንጂ የባህሉ ባለቤት ህዝቡ ነው። መንግስት ደግሞ የባህሉን የማጽናቱ መንግስት የሚሰራው የመንግስት ድርሻ አለ ተደጋግፈን በጋራዊ መስራት ባህሉን የማሳደጉ ሂደት እንዴት የሚሄድበት የሚለው መልእክት ነው የሚተላለፈው። እዚህ ውስጥ የፓርቲ አቋም ወይ ደግሞ የፓርቲ መልእክቶች የሚተላለፉበት መድረክ አይደለም። ወደፊትም ሊሆንም አይችልም። ምክንያቱም ዩኔስኮ ኮንቬንሽኑ ጋራም የማይጋጭ አጠቃላይ መልእክት ነው የሚተላለፈው እንጂ እዚህ የተለያየ የፖለቲካ አመለካከት ባለበት ህብረተሰብ ውስጥ ሌላ የፖለቲካ አጀንዳ ወይ ደግሞ የፖለቲካ ዓላማ የሚራመድበት እንዳልሆነ ድርጅታችንም የጸና አቋም አለው። ይሄ በዘንድሮ የእሬቻ በዓል አይተላለፍ። ከየወረዳው የተመረጡ ሰዎች ናቸው በበዓሉ ላይ በተለይ ሆራ በሚከበረው በዓል ላይ እንዲሳተፉ እየተጋበዙ ያሉት እንጂ ከዚህ ቀደም እንደሚደረገው ማንኛውም ይህንን በዓል ማክበር የፈለገ ኢትዮጵያዊ በቦታው ሊገኝ አይችልም። ወይም የኦሮሚያ ክልል ተወላጆች ከዚህ በፊት እንደሚያደርጉት አይደለም፣ እንዲገኙ እየተፈቀደላቸው ያለው የተመረጡ ሰዎች እንዲገኙ ዝግጅት እየተደረገ ነው የሚሉ መረጃዎችም እየተሰራጩ ነው። ምንድን ነው ምላሽ ወት በዚህ ላይ አቶ ጌቱ? መረጃው አሁንም የተሳሳተ ነው የሚል ነው ያለኝ ምላሽ። አንደኛ በዚህ በዓል ላይ የታደመው ህብረተሰብ በብዙ ሚሊዮን የሚቆጠር ከዚህ በፊትም ሲከበር እንደነበረው ዘንድሮም ይከበራል። ይህንን ሁሉ ሚሊዮን ህዝብ በመንግስት ፍቃድ ውጣና ባህል አክብሪ ብሎ በዚህ ትዕዛዝ በመስጠት ህብረተሰቡን መንግስት ከዚህ በፊትም ሲያስወጣ አልነበረም፣ ዛሬም ሊያስወጣ አይችልም። ነገም ህብረተሰቡ በራሱ ጊዜ ነው ወጥቶ የሚያከብረው። በፊትም የተለያዩ ጭቆናዎች በነበሩበት ሰዓትም ህብረተሰቡ በራሱ ጊዜ ነው እየተደበቀም ቢሆን ባህሉን ሲያከብር የነበረው ማለት ነው። ስለዚህ ዛሬም ቢሆን ህብረተሰቡ መፍቱን ከማንም በላይ ያውቀዋል። ስለዚህ በሚሊዮኖች የሚቆጠሩ የኦሮሞ ብሔር ተወላጅ በክልሉ ውስጥ ያሉትና ሌሎች ብሔር ብሔረሰቦችም እንደውም ዘንድሮ አንደኛ የገዳ ስርዓት በዩኔስኮ የሚመዘገብበት ዓመት ከመሆኑ አንጻር በተለየና በደማቅ ስነ ስርዓት በቁጥርም በዛ ያለ ህዝብ ወጥቶ እንደሚያከብር እየተጠበቀ ያለበት ሁኔታ ነው ያለው። ምናልባት ፓርቲው ከግንዛቤ እጥረት ነው ብዬ የማነሳው ነገር ምንድን ነው፣ የኦሮሚያ ክልል ሰፊ ነው። ክልሉ የህዝብ ብዛቱም ትልቅ ነው። እንደ ዞኑ ልዩነቶች አሉ። ይህ ማለት ምንድን ነው? በእኛ በኦሮሚያ ባህልና ቱሪዝም በአስራ አንድ የባህል ዞን ወይ ደግሞ ካልቸራል ዞን የተከፈለ ነው። ይሄ ምንድን ነው? አራቱ የወለጋ ዞኖች እንደ አንድ ካልቸራል ዞን ነው። ሲቀጥል ጅማ፣ ከዛ ኢሉ አባ ቦራ ከቡኖ በደሌ ጋራ አንድ ካልቸራል ዞን ነው። ወደዚህ ስንመጣ እዚ ሰሜን ሸዋ፣ ምስራቅ ሸዋ፣ ደቡብ ምዕራብ ሸዋ፣ የኦሮሚያ ልዩ ዞን ከተሞችን ጨምሮ እዚህ መሀል ላይ ያለው ሸዋ ደግሞ አንድ ካልቸራል ዞን ነው ያለው። በምስራቅ ሸዋ ውስጥ ግን ከረዩ እና ጅሌ ራሳቸውን የቻሉ አንዳንድ ካልቸራል ዞን ናቸው። ሀረርግ ያለ አርሲና ባሌ፣ ጉጂ፣ ቦረና እነዚህም በምናይበት ሰዓት አንድ ብሔር ይሁነው እንጂ እዚህ ውስጥ በጣም የሚያምርና ውብ የሆነ የኦሮሞ የማንነቱ መገለጫ የሆነው የገዳ ስርዓት በውስጡ ያዘውን የባህል ሴት አለባበስ ልንል እንችላለን። የተለያዩ ጸጉር አሰራሮችን ልንል እንችላለን። የሚጠቀሙበት ጌጣጌጦችን ልናነሳ እንችላለን። የተለያዩ ዘፈኖችን መዝሙሮችን ልናነሳ እንችላለን። በእለቱ በቦታው ላይ የምናያቸው ማለት ነው። እነዚህ የእሬቻ በዓል በገዳ ስርዓት ምዝገባ ዋዜማ ላይ የሚከበር ከመሆኑ አንጻር በብዛት በሚሊዮኖች የሚሆነው የኦሮሞ ሕዝብና የክልሉ ብሔር ብሔረሰቦች በአንድነት የሚያከብሩት በዓል እንዳለ ሆኖ እነዚህ በክልሉ ውስጥ ያሉ ካልቸራል ዞኖች በየዞኑ በቁጥር ተለይቶ ከመቶ እስከ አምስት መቶ የሚሆኑ በጎዳና ላይ ትርኢት ሊያሳዩ የሚችሉ ተደራጅተው ትርኢቱን እንዲያሳዩ እየተሰራ ያለ ነው። ይሄ እቅዱ ሲወጣ በባህልና ቱሪዝም ቢሮ እንዲሁም ደግሞ የባህሉ ባለቤት የሆነው ሕዝብ በተለይ ደግሞ አባገዳዎች በጋራ በምን መልኩ በተዋበ እና በአማረ መልኩ የዘንድሮን የእሬቻ በዓልን ብናከብ ይሻላል በሚል ቀርቦ ተወያይተን በጋራ አስድቀን እነዚህ ካርኒቫሎች ናቸው በጎዳና ላይ ትሬት የሚያሳዩ ማለት ነው። እነዚህ በጎዳና ላይ ትሬት የሚያሳዩ የየዞናቸውን በሀያ አንድ ማታ ላይ የፈረስ ትሬቶች አሉ። የማርሽ ባንድ አለ። የፈረስ ትሬት አለ። የልጆች ጎዳና ላይ ትሬት አለ። የአባገዳዎች እና የዚህ የየዞኑ የትሬቱ ተካፋዮች ናቸው እነዚህ አሁን እየተመዘገበ ነው የሚባለው። እነዚህ ከአጠቃላይ ከሶስት አራት ሚሊዮን በዓሉ ላይ ከሚታደሙት የህብረተሰብ ስና ከአስር እስከ አስራ አምስት ሺህ የሚበልጡ አይደሉም። በዓሉን ለማሳመር እየተሰራ ያለውን ስራ ሙሉውን ፒክቸሩም ካለማወቅ የተነሳ እንደሆነ እነሱም በዚህ መልኩ እንዲያዩት እና እንዲያውቁት እንደውም ይሄንንም መደገፍ አለባቸው አቶ ጌቱ አሁን ያው የነገሩኝ ከሶስት ሚሊዮን እስከ አራት ሚሊዮን ያሉኝ የፊታችን እሁድ በተለይ በቢሾፍቱ ሆራር ሲዴ በሚከበረው በዓል ላይ ይገኛል ተብሎ የሚጠበቅ ነው በአጭሩ ይመልሱልኝ በትክክል በትክክል በጣም ትልቅ ቁጥር ያለው ህዝብ ነው እዚህ ላይ የሚገኝ እንግዲህ በዚህ በዓል ላይ ሌላው ልዩነት ያለው በእናንተና በኦሮሞ ፌዴራሊስት ኮንግረስ መካከል ይህ አመት ያለፉት ወራት በኦሮሚያ ክልልና በሌሎችም የኢትዮጵያ አካባቢዎች የተነሱ የተቃውሞ እንቅስቃሴዎችን ተከትሎ በርካታ ሰዎች የሞቱበት፣ የተገደሉበት፣ የታሰሩበት ነው። በመሆኑም በመዝሙርና በጸሎት እንዲከበር ነው የምንፈልገው፣ ከዳንኪራና ከሙዚቃ ዝግጅት ውጭ የሚልም አቋም አንጸባርቋል ፓርቲው። እርስዎ ይህንን ይጋሩታሉ? በዚህ ላይ ያለዎት አስተያየት ምንድን ነው? ይሄ የኦሮሞ ፌዴራሊስት አቋም ነው፣ የፓርቲያቸው አቋም ነው። በበዓሉ ላይ የሚሳተፈው የህዝብ ብዛት ደግሞ አሁን እንደገለጽኩት ነው። ይሄ ህዝብ ይሄንን ቀን በታላቅ ጉጉት የሚጠብቀው ቀን ነው። እውነት ነው፣ በክልላችን የሰው ህይወት ማለፉ እንደ መንግስትም ትልቅ ሀዘኔታ እንደተሰማ መንግስታችንም ገዥው ፓርቲም ሲገልጽ ከርሟል። እንግዲህ ይሄ በቀጥታ ከባህሉ ጋራ በማገናኘት በእለቱ ህብረተሰቡ በደስታው ቀን ወደ መልካ ወደ ሆራ ሲሄድ ምንም አይነት ድምጽ ማሰማት የለበትም የሚለው አስተሳሰብ እኛ እንደ ባህል እና ቱሪዝም ይሄ መሆን የለበትም የሚል የጸና አቋም ነው ያለን። ህብረተሰቡም በዚህ እለት ባህሉን ሊገልጽ በሚችል ባህሉን ሊገልጽ በሚችል ድሮ ሲያደርግ እንደነበረው አሁንም በዛ ደረጃ ተዘጋጅቶ በእለቱ ደስታው እንደሚገልጽ ባህሉን ለሀገር ውስጥም ለውጭ ሚዲያዎችም እንደሚያሳይ ምንም ጥርጥር የለንም። ይሄን ደግሞ እያንዳንዱ ህብረተሰብ በዚህ እንደዚህ አድርግ ብሎ በዚህ እንደዚህ መሄዱ በቀጥታ ባህሉንም ሊጎዳ የሚችል ባህሉን እንዳንጸባርቅ ጫና የመፍጠር አይነት አስተሳሰብንም ያዘለ ስለሆነ ትክክል አይመስለኝም። ህዝቡ ባህሉን እንዴት እንደሚገልጽ ራሱ ያውቀዋል። አቶ ጌቱ ወየሳ በኦሮሚያ ባህልና በኦሮሚያ ክልላዊ መንግስት የባህልና ቱሪዝም ቢሮ ኃላፊ በጣም ነው የማመሰግነው። ስለ ጊዜዎት አመሰግናለሁ። I'm <imitation> ስለ እረቻ በዓል ምንነትና የዘንድሮ አከባበር አባ ገዳ በየነ ሰንበቱን የኦሮሚኛ ክፍል ባልደረባችን ጃለኔ ገመዳ አነጋግራቸዋል። የእረቻ በዓል በኦሮሞ ሕዝብ አካባቢ እንዴት ነው የሚታወቀው? አይ የኦሮሞ ሕዝብ የሚያውቀው እሬጃ የሰላም ነው። እሬጃ ማለት የእርቅ ነው። እሬጃ ማለት ከአምላኩ ጋር ከበጋ ከክረምት ወደ በጋ ጸደይ ብርሃን ያሳለፍቀን ጌታ ብሎ ምዝጋና የሚያቀርብበት ነው። የኦሮሞ ዛሬ ሳይሆን ከጥንቱ ከጠዋቱ የመጣ ነው። ለምሳሌ በክረምት ውሃ ሞልተው ወንዞች በየቦታው ስለሚሞሉ የዘመዳሞች ከሩቁ ስለሚታዩ ቀብር አይሄዱም። አንዳንድ ለሰላም አይገናኙ ወንዙ ስለሚሞላ ያ ነው። ሁለተኛ ደግሞ እግዚአብሔር ዝናብ ዘንቦ ሳር አብቁሎ እህል አብቁለው ከወጭንፈሩ ከበረዶ ከስንቱ አውጥቶን ወደ አምላክ ወይ ይህን እህልም አንተ ነህ ያሳየን። ሳሮኑም ለከብቶች ጥጋብ አድርገልናል። ምዝጋና እናቀርብላለን ብሎ ድሮንም በተራራም በበጋም በመስከረምም ያደርጋል። ስለዚህ ይሄ ነው የኦሮሞ ባህሉ። አሁን ለዘንድሮ በወጣው ፕሮግራም ከእሬቻ ከተለመደው አከባበር በተለየ የስፖርት ውድድሮች እንደሚኖሩና አንዳንድ የዘፈን ትርኢቶችም እንደሚኖሩ ከወጣው ፕሮግራም ላይ መረዳት ይቻላል። እና ለምን በዚህኛው ዓመት ይሄ ታቀደ? አይ ስፖርት የሚደረገው ከእሬቻ ወዲህ ነው እንጂ እሬቻ ቀን ስፖርት የሚደረገው ነገር የለም። ቆንቁም ፈጽሞ አይደረግም፣ ሊሆንም አይችልም። የወጣቶች ስፖርት ያው የኦሮሚያ ነው፣ እንዲ ያዘጋጀ ስፖርት ኮሚሽን፣ እነሱ የራሳቸውን ሊያደርጉ ይችላሉ። ያን ደግሞ በእኛ ቀን አይደለም ሁሉ ቀን እኛ ነው ብለን መከልከል አንችልም። ስለዚህ የራሳቸው ፕሮግራም አለ፣ የራሳቸውን ነው የሚያሮጡት፣ የራሳቸው ወጣቶች ናቸው የሚያደርጉት። ያ ነው ከእኛ ጋርም ተነጋግረናል፣ ቀኑ እንዳይጋጭ ስንል፣ በዛን ቀን አናደርግም አሉ። ላይ ይደረጋል። ሁለተኛ ደግሞ ሰልፍ የሚባለው ሰልፍ ሌላ ሰልፍ አይደለም። የቱላማም፣ የቦረናም፣ የጉጂም፣ የሐረርጌም፣ የመጫም የተለያዩ የኦሮሞ ዞኖች ያሉት የራሱን ባህል አለ- አለባበስ አለው ያንን መልኩን ይዞ እንዲሄድልን ነው። ለምን እንዲያምርልን። ዘንድሮ ደግሞ በዩኔስኮም ስለምመዘገብ ሁለተኛ ደግሞ የሚያየው ሰው የራሱን የአካባቢውን ለማሳየት ነው እንጂ ሌላ ዘንድሮ የተፈጠረ ነገር የለም። እንዲያምርልን ነው እንጂ ሌላ በመንግስት ተጽዕኖ እየተደረጉ ነገርም የለም። እዚህ አካባቢ የኦሮሞ ፌዴራላዊ ኮንግረስ እንደሚለው ዘንድሮ ለዛ እሬቻ ሊሳተፉ የሚመጡ ሰዎች የፓርቲ ደጋፊዎች፣ የመሳሰሉት እየተመረጡ እንዳሉ ነው የምንሰማው ነው የሚሉት። እና እርስዎ እንደ አባገዳ ምንድን ነው የሚሉት? አይ እኛ የፓርቲ የፖለቲካ እንትን አይደለም እሬቻ ማለት። ያ ደግሞ ሊደረግም አይችልም። ከቀበሌ እስከ ወረዳ እስከ ዞኑ ያ ባህሉን የሚያቅሰው እሬቻ ተሳታፊ ነኝ ይህንን በዚህ እጄ ልብስ ለብሼ አሳምራለሁ የምል ሰው ነው እኛ የምናውቀው እንጂ የፓርቲ ውድድር አይደለም ይሄ። የፓርቲ ውድድር በየአምስት ዓመቱ ሊያደርጉ ይችላሉ። ስለዚህ ይሄ አይገናኝም። ይህን የሚያደርግ ሰው ካለን እኛ አንቀበልም። የራሳችን ባህላችን የምንገልጽበት ነው እንጂ የፖለቲካ ሰዎች ተመረጥክና ና እንዲደግፈኝ ሊሆንም አይችልም። ማንም ሰው እኔ አከብራለሁ የሚል ሰው መምጣት ይችላል። አይ ካልተመዘገብክ አትሄድም የሚል ሰው ራሱ የእኛም ባህል እንቅፋት ለኦሮሞ ሕዝብ እድገት የማይፈልግ ሰው ማለት ነው። ይህንን ደግሞ እኛ እንቃውማለን። ይሄ በፍጹም ሊሆንም አይችልም። የኦሮሞ ኮንግረስ ለእኛ ይግለጽና ስና የገዳ አባቶች በቅርብ ጊዜ ውስጥ ሶደሬ አካባቢ ስብሰባ አካሂዳችሁ አስራ አንድ ነጥብ ያለው መግለጫ ማውጣታችሁ ይታወሳል። የኦሮሞ ብሔራዊ ኮንግረስ በበኩሉ ሰሞኑን ባወጣው መግለጫ በአሁኑ ወቅት የሀዘን ጊዜ ነው፣ በኦሮሚያ ውስጥ ሰዎች እየታሰሩ ነው፣ እየተገደሉ ነው እና ዘፈን የመሳሰሉት በዛ በዓል ላይ መቅረባቸው ትክክል አይደለም ነው የሚለውና ፓርቲው እርሶ የዘፈን ትርኢት እንደሚታይ ፕሮግራሙን የሚያውቁት ነገር አለ። ፕሮግራሙን የምናወጣው እኛ ነን፣ ባለቤቱ። ማንም ለእኛ የሚያወጣልን የለም። ይህን ሁሉ መረዳት አለበት። የምዘፍን ሰው መቼጻፋን ይዝ መሬው እያል ነው የሚሄደው በአመት የሚመጣ ነው። አዘን እንዳለም ሆኖም አፍ አያዝም። ሰው ቀብሮም ተመልሶ ይበላል። ይህም በሞ ማወቅ አለባቸው። የኢሬቻን የሚያል ፖለቲካ አለመስፈን ሰው አለመስደ- የፖለቲካ ቦታ አይደለም። በአንድ ወደ ሀጂ ወይንም ወደ ቤተ ክርስቲያን የሚሄድ ሰው ከሆነ ያንን ነው እኮ የሚዘምረው። የቤተ ክርስቲያኑን ነው የሚዘምረው። ይህም ደግሞ እግዚአብሔርን ነው የምንለምደው። የዘፈን ትርኢት ግን የለም። የዘፈን ትርኢት አናቀረ የለም። ይሄ ነገር አባ ገዳ በየነ ሰንበቱ ለሰጡኝ መልስ አመሰግናለሁ። እግዚአብሔር ሰላም ያድርግልን። ነገሩ እንደናውኑል I am me, rezo, me, rezo, me, rezo, me rezo. ay